የተባበሩት መንግስታት የባህል የትምህርትና የሳይንስ ድርጅት ዩኔስኮ እና ለነጻ ፕሬስ መከበር የቆሙ ሌሎች ድርጅቶች የዛሬውን ዓለም አቀፍ የፕሬስ ነጻነት ቀን ምክንያት በማድረግ የዓለም ጋዜጠኞች ደህንነት እንዲረጋገጥ ጥሪ አደረጉ። ቡድኑ ያወጣው ዘገባ ባለፈው የአውሮፓውያን 2012 ዓመት ብቻ 121 ጋዜጠኞች እንደተገደሉ አሃዙም በቀደሙት ሁለት ዓመታት ከሞቱት እጥፍ እንደሆነ ገልጿል። ዓለም አቀፉ የሰብአዊ መብቶች ድርጅት ሂውማን ራይትስ ዋች በበኩሉ የዛሬውን የዓለም የነጻ ፕሬስ ቀን ምክንያት በማድረግ የኢትዮጵያን ጸረ ሽብር ሕግ በመተቸት መግለጫ አውጥቷል። ትናንት የኢትዮጵያ ፌዴራል ፍርድ ቤት ጋዜጠኛ እስክንድር ነጋ፣ አንዱ ዓለም አራጌና ሌሎችም ተከሳሾች ላይ ያጸናውን ፍርድ በመቃወም የአሜሪካ የውጭ ጉዳይ መስሪያ ቤት ያወጣውን መግለጫ አካተን እናቀርባለን ዝርዝሩን ትዝታ በላቸው አጠናቅራለን የኢትዮጵያ ጸረ ሽብር ህግ የፕሬስ ነጻነትን አውድሟል ይላል የሰብአዊ መብት ተቆርቋሪ መንግስታዊ ያልሆነው ነጻ ድርጅት ሂዩማን ራይትስ ዋች ያወጣው መግለጫ ርዕስ ላቲሻ ባደር በናይሮቢ ኬንያ የድርጅቱ ጥናት አቅራቢ ያብራራሉ Well, what we are saying is that on a day where the world is celebrating Press Freedom Day, እኛ የምንለው ዓለም የፕሬስ ነጻነትን አክብሮ በሚልበት በዛሬው ቀን ኢትዮጵያ ውስጥ አያሌ ጋዜጠኞች ታስረው እንደሚገኙና አንዳንዶቹም በሀገሪቱ የጸረ ሽብር ህግ የተፈረደባቸው እንደሆኑ ይህ ህግም ከረቂቁ አንስቶ ጸድቆ ህግ እስከሆነበት ጊዜ ድረስ አሳሳቢ መሆኑንና የመናገር መብትን የሚያፍን መሆኑን ነው የገለጽ ነው ዩማን ራይትስ ዋች እንደ አውሮፓ አቆጣጠር ከ2011 ጀምሮ 11 ጋዜጠኞች ስድስቱ በሌሉበት አፋኝ ባለው የጸረ ሽብር ህግ ተከስሰው እንደተፈረደባቸው ይገልጻል። በአሁኑ ወቅት በጸረ ሽብር ህጉ ተከሰውና ተፈርዶባቸው እስር ቤት የሚገኙ ጋዜጠኞች አምስት ናቸው። እነርሱም እስክንድር ርዕዮትና ውብሸት ናቸው። በጸረ ሽብር ህጉ ተከሰው ፍርድ የሚጠባበቁት ሁለት ደግሞ ዮሴፍ ጌታቸውና ሰሎሞን ከበደ ናቸው። የኢትዮጵያ መንግስት እነዚህን በፍጥነት ከእስር እንዲፈታ እንጠይቃለን። እንደ አውሮፓ አቆጣጠር በ2009 ዓ.ም የኢትዮጵያ ጸረ ሽብር ህግ ከጸደቀ ወዲህ ነፃ ዘገባዎችን በፖለቲካ አሳቦ ማሳደድ የያዘው ህግ የኢትዮጵያ ነፃ ጋዜጠኞችን እና ጋዜጦችን አንኮታኩቷል ይላል የሁማን ራይትስ መግለጫ። መንግስት ሆን ብሎ ጋዜጠኞች እንዳያሳትሙ እንደሚያደርግ በኢንተርኔት የሚተቹትን ጽሁፎች እንደሚጋርድ የማስተዋል ማተሚያ ባለቤት የሆነውን ማስተዋል ብርሃኑንና የፍትህ ጋዜጣ አሳታሚ የነበረውን ተመስገን ደሳለኝን አሁንም በዚሁ ጸረ ሽብ ሕግ ከሶ እንደሚያጉላላ ገልጿል። የኢትዮጵያ መንግስት ሁማን ራይትስ ዋች እና እንደ የጋዜጠኞች መብት አስከባሪ ኮሚቴ ኮሚቴ ቱ ፕሮቴክት ጆርናሊስት ሲፒጄ ያሉ ድርጅቶች የሚሰነዝሩበትን የመብት ጥሰት ነቀፋል አይቀበልም። ባለስልጣናቱ ኒዮ ሊብራልና የምዕራቡን የነጻነት ፍልስፍና ለማስፋፋት የሚሰሩ ሲሉ ይተቿቸዋል። እነዚህን ድርጅቶች አሁን የኢትዮጵያ ጠቅላይ ሚኒስትር የሆኑት አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስትር ሳሉ ስለ ሰብአዊ መብትና የመናገር ነጻነት በአሜሪካ ድምጽ ራዲዮ ጋዜጠኛ ተጠይቀው እኛ የምንከተለው የቻይናን ልማታዊ ዲሞክራሲ እንጂ የምዕራቡን ፍልስፍና አይደለም ማለታቸውን ለሂዩማን ራይትስ ዋች አንስተን ነበር። ጥሪያችን ስለ ርዕዮተ ዓለም አይደለም፣ በአለም አቀፍ ደረጃ ስለተደነገገው የሰው ልጅ መብት እንጂ ይላሉ ላቲሻ ቤደር። this is not a western philosophy in any shape or form. what we are calling for are basic human rights, and these are international human rights. and we make... The <laughs> <whole human countries. laughs> ሆኖም የበለጠ በኢትዮጵያ የሚያሳስበን ጸረ ሽብር የተባለ ሕግ ጸድቆ ኢትዮጵያ ውስጥ ያሉ ጋዜጠኞችን ለማፈን ጥቅም ላይ መዋሉ ነው። ከዚያ ውጪ በብዙ ሀገሮች ውስጥ የመናገርና የሚዲያ ነጻነት እንዲከበር ጥሪ እናደርጋለን። የሂዩማን ራይትስ ዋች የአፍሪቃ ፕሮግራም ምክትል ዳይሬክተርና የኢትዮጵያና የኤርትራ ጉዳዮች ኃላፊ ለዝሊ ለፍኮ በበኩላቸው እንደ አውሮፓ አቆጣጠር ከ2007 ዓ ም ጀምሮ ኢትዮጵያ እስር ቤት ውስጥ የሚገኙ የሁለት የኤርትራ ጋዜጠኞች የሳለህ ኢድሪስ ጃማና የተስፋ ልደት ኪዳኔ ተስፋ ጊዜ ጉዳይ እንደሚያሳስባቸው ገልጸዋል። ሁለቱ ጋዜጠኞች ኢትዮጵያ ወታደሮቿን ወደ ሞቃዲሾው ባስገባች በታህሳስ 2006 ዓ ም እንደሆነ የተያዙት። አሁን ከሰው ጋር እንዳይገናኙ በኮሚኒካዶ ታስረው እንደሚገኙ ተናግረዋል። የኢትዮጵያ መንግስት፣ እነዚህ ሁለት ጋዜጠኞች በጠበቃ የመወከል መብታቸውን እንዲያከብር፣ እንደ ዓለም አቀፍ የቀይ መስቀል ባሉ ድርጅቶች ነጻ አካላት እንዲጎበኙ፣ ከሁሉም በላይ ደግሞ ተይዘው በሕይወት መኖራቸውን እንዲያረጋግጥ ጠይቀዋል። በኤርትራ እስር ቤት ውስጥ ስለሚገኙ ቁጥራቸው ከአስር በላይ የሚሆንና ከ11 ዓመታት በላይ ስለታሰሩ ጋዜጠኞች አያያዝም ሲገልጹ፣ በመጨረሻው አስከፊ ደረጃ ላይ የሚገኝ ነው ብለዋል። ሁሉም የታሰሩ የሚባለው ከሰው እንዳይገናኙ በመደረግ በአስከፊ ሁኔታ ነው። ለምሳሌ አንዳንዶቹ ጋዜጠኞች በእስር ቤት ውስጥ መሞታቸውን ከተአማኒ ምንጮች ሰምተናል። አንዱ ለምሳሌ ጉዳዩ በጣም የታወቀው የዳዊት ኢስሐቅ ጉዳይ ሲሆን ዳዊት የኤርትራና የስዊድን ዜግነት ያለው ነው። ዳዊት በጣም እንደታመመና ጉዳዩ ለአፍሪቃ የሰብአዊና የሕዝብ መብት ኮሚሽን እንደቀረበ እናውቃለን። ኮሚሽኑ ጉዳዩን መርምሮ ስራቱ ያለምንም ጥፋት ስለሆነ የኤርትራ መንግስት እንዲፈታው ይጠይቃል የሚል ተስፋ አለ። የሂውማን ራይትስ ዋች አጥኚ ላቲሻ ቤደር የኢትዮጵያን መንግስት በእርዳታ የሚረዱ እና ወዳጅ የሆኑ በሌላ በኩል ደግሞ ለመናገር ነጻነት መከበር የሚቆረቆሩ ሀገሮች ተጽዕኗቸውን እንዲጠቀሙና እነዚህን ጋዜጠኞች ከእስር ቤት እንዲያስለቅቁ በየጊዜው እንወተውታለን ብለዋል። በተያያዘ ዜና ትላንት የኢትዮጵያ ፌዴራል ፍርድ ቤት በጋዜጠኛ እስክንድር ነጋና አንዱአለም አራጌ መዝገብ የተ እንደተከሰሱ ጋዜጠኞችና የፖለቲካ ተቃዋሚዎች ላይ ከአሁን በፊት የተላለፈውን ከባድ የእስራት ቅጣት ማጽደቁን በመቃወም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት መግለጫ አውጥቷል። ውሳኔው የአሜሪካ መንግስት ስለ ጸረ ሽብር ህጉ ያለውን ስጋት ያጠናክራል ብለዋል በአሜሪካ ውጭ ጉዳይ መስሪያ ቤት ተጠባባቂ ቃል አቀባይ ፓትሪክ ቬንቴል The United States is deeply disappointed that Ethiopia's Federal Supreme Court upheld the conviction and harsh sentencing of journalist Eskinder Nega and opposition politician Angelim Arege under the country's anti-terrorism proclamation. <laughs> <in the laughs> የኢትዮጵያ መንግሥት ገዢውን ፓርቲ የሚተቹትን ሁሉ ለፍርድ ስለ ማቅረቡና በተለይም ስለ ጸረ ሽብር ሕግ ያለንን ስጋት የሚያጠናክር ነው ውሳኔው። ሰዎች በነጻነት የማሰብ መብት እንዳላቸው ዓለም አቀፉ የሰብአዊ መብቶች ሰነድ ይደነግጋል። እነዚህ በአንድ ነጥብ ላይ የራስን አመለካከት መግለጽ መፈለግና በመገናኛ ብዙሃን አማካይነት መቀበል ናቸው። ይህ ዓለም አቀፍ ሕግ በኢትዮጵያ ሕገ መንግሥትም ተካቷል። የኢትዮጵያ በነጻነት ራስን የመግለጽ ነጻነት፣ የመደራጀት ሌሎችም ሰብአዊ መብቶች መከበር የዲሞክራሲያዊ አገር የመሆን ግቧ አካል እንደሆነ ዩናይትድ ስቴትስ ታምናለች። ኢትዮጵያ እነዚህን መሠረታዊ መብቶቻቸውን ስለተጠቀሙ ያሰረቻቸውን ሁሉ እንድትፈታ ደጋግመን እንጠይቃለን። ፓትሪክ ቨንትል በአሜሪካ ውጭ ጉዳይ መስሪያ ቤት ተጠባባቂ ቃል አቀባይ ናቸው። ሌላ እለቱን ወደሚመለከት ርዕስ ነው የምንሸጋገረው። በኢትዮጵያ እስር ቤት የምትገኘው የዘንድሮ የዓለም ፕሬስ ነጻነት ተሸላሚ ርዮት አለሙ ጤንነት ከዕለት ወደ ዕለት እየከፋ መምጣቱን ቤተሰቦቿ ተናገሩ። ማርታ ቫንደር ወልፍ ለቪኦኤ ከአዲስ አበባ ያጠናቀረችውን ዘገባ ሰለሞን ክፍሌ ያቀርበዋል። በሽብር ክስ ከታሰሩ ኢትዮጵያውያን ጋዜጠኞች ርዮት አለሙና እስክንድር ነጋ ጎልተው ይታወቃሉ። የተባበሩት መንግሥታት የትምህርትና ሳይንስ ድርጅት ዩኔስኮ ሪዮት ሐሳብን በነጻነት ለመግለጽ ላሳየችው የተለየ ጀግንነትና ቁርጠኝነት የ2013 ዓመተ ምሕረትን የዓለም የፕሬስ ነጻነት ሽልማት ሰጥቷታል። ቤተሰቦቿና ጓደኞቿ ግን በሕመም ላይ የምትገኘው ታሳሪ ጋዜጠኛና ዘመዶቿ እየተሰቃዩ መሆናቸውን ተናግረዋል። የሪዮት ወላጅ አባትና ጠበቃዋ አቶ ዓለሙ ጎቤቦ ልጄ የዚህን ዓመት የዓለም የፕሬስ ነጻነት ሽልማት በማግኘቷ ክብር ይሰማኛል፣ ይላሉ። እንደምታውቂው ሽልማቱ ከሚጠቀሱ ስመጥር ሽልማቶች አንዱ ነው። እርሷም በጣም ተደስታበታለች። ዓለም አቀፉ ድርጅት ሽልማቱን የሰጣትም ለመናገርና ሐሳብን በነጻነት ለመግለጽ እምነቷና ትግሏ ክብር መሆኑን ትነግረኝ ነበር። በዚህም ምክንያት ይህ ሽልማት ለእርሷ ጥሩ ነው። የሠላሳ ሦስት ዓመት ዕድሜ ያላት ርዮት አለሙ የሽብር ተግባር ለመፈጸም በማሴር በስውር ንግድ በተገኘ ገንዘብ በመጠቀምና በአሸባሪ ድርጅት ውስጥ በመሳተፍ የሚሉ ክሶች ቀርበውባት የአስራ አራት ዓመት እስራት ተበይኖባታል። ሆኖም ይግባኝ ካለችና ፍርድ ቤቱ ሁለቱን የቀረቡባትን ክሶች ውድቅ ካደረገ በኋላ የእስር ዘመኑ ከአስራ አራት ወደ አምስት ዓመት ወርዶላታል። ሪዮት በአሁኑ ወቅት የምትገኝበት ወህኒ ቤት ከአዲስ አበባ ከተማ ወጣ ብሎ ይገኛል። ቤተሰቦቿ በሥራ ቀናት ለአስር ደቂቃ ብቻ ተፈቅዶላቸው ይጎበኟታል። በሳምንቱ መጨረሻ ቀናት ቅዳሜና እሁድ ግን ለግማሽ ሰዓት ያህል አብረዋት መቆየት ይችላሉ። እህቷ እስከ ዳር ዓለሙ እንደምትለው የሪዮት መታሰር በመላ ቤተሰቡ ላይ አሉታዊ ውጤትን አስከትሏል። ርዮት የቤተሰባችን የገቢ ምንጭ ናት። ስለዚህም ቤተሰባችን እርሷን በማጣቱ ተጎድቷል። እኔም ራሴ ብሆን ስራ አቁሚያለሁ። ምክንያቱም አንዳንድ ሰዎች ወደ ቢሮአችን እየመጡ እችኮ የርዮት የዚያች አሸባሪ እህት ስለሆነች አባሯት ብለው ለአለቆቼ በመናገራቸው ነው። ከዚያ በኋላ አለቆቼ አባረሩኝ። ይህ በእንዲህ እንዳለ ግን የርዮት ዓለሙ ጤንነት ጉዳይ እየከፋ መጥቷል። በጡቷ ላይ ከታየ እጢ በተጨማሪ የሳይነስ ምርቀዛና የጨጓራ ተብለው በሚታወቁ ህመሞች ትሰቃያለች። ጋዜጠኛ አናኒያ ሶሪ የርዮት ቅርብ ጓደኛ ነው። እርሱም ቢሆን መንግሥቱ ልማታዊ የሚለውን አሰራሩን የሚተቹ ጽሑፎች በማውጣቱ ለበርካታ ጊዜ ተዋክቧል። በወህኒ ቤቱ ከሰዎች ተገልላ ለብቻዋ እንድትታሰር ከመደረጉም በተጨማሪ ተገቢው የህክምና እርዳታ ተነፍጓታል ይላል ጋዜጠኛ አናንያ ሶሪ። የወህኒ ቤት ባለሥልጣናት በወቅቱ የሚጠቀሙበት አንዱ የማስፈራሪያ መሳሪያ ነው። አንዳንድ የእስር ቤቱን ስነ ስርዓት አላከበረችም የሆነ ቤቱን ሁኔታ በተመለከተም አንዳንድ መረጃዎችን ለውጭ መገናኛ ብዙኋን ታስተላልፍ ነበር ይላሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው ሪፖርት የኢትዮጵያን የሰብአዊ መብቶች አያያዝ ተችቷል። አምነስቲ ኢንተርናሽናልና ሂማን ራይትስ ዎችን የመሳሰሉ ዓለም አቀፍ የሰብአዊ መብቶች ድርጅቶችም የኢትዮጵያ መንግስት የተቃዋሚዎችን እንቅስቃሴና የተቺዎቹን ድምፅ ለማፈን ጸረ ሽብር ሕጉን ይጠቀማል ሲሉ ከሰዋል። ትናንት ማክሰኞ ለምሳሌ በእስር ላይ የሚገኘው ታዋቂው ኢትዮጵያዊ ጋዜጠኛ እስክንድር ነጋ ለከፍተኛው ፍርድ ቤት ያቀረበው ይግባኝ ውድቅ በመደረጉ ከዚህ ቀደም የተበየነበትን ዐሥራ ስምንት ዓመት በወህኒ ቤት ይጨርሳል ማለት ነው። በኢትዮጵያው ጠቅላይ ሚኒስትር ቢሮ በሚኒስትር ዴኤታ ማዕረግ የሚሰሩት አቶ ጌታቸው ረዳ አለም አቀፉ ትችት በትክክለኛ መረጃ ላይ የተመሰረተ አይደለም ይላሉ። መንግስት ይህን ትችት ሙሉ በሙሉ የተዛባና አብዛኛውም መሠረታዊ የሆኑትን የጸረ ሽብር ሕግጋት በደንብ ያልተረዳ ነው ብሎ ነው የሚያምነው ነው። እንደ እውነቱ የጸረ ሽብር ሕጉ ከአንዳንድ በዓለም በሕግ ሥርዓታቸው የላቁ ከሚባሉ አገሮች የተቀዳ ነው። ጋዜጠኛም ይሁኑ የተቃዋሚ ፓርቲ አባል ጋዜጠኛ ወይም የተቃዋሚ ፓርቲ አባል በመሆናቸው ብቻ በአሸባሪ እንቅስቃሴ ውስጥ ገብተው የአገሪቱን ጸጥታ እንዲያደፈርሱ ይተዋሉ ማለት አይደለም። ርዮት አለሙ እስካሁን ባለው ጊዜ በመጨረሻ ከተበየነባት የአምስት ዓመት እስራት ውስጥ አንድ ዓመት ከአስር ወሩን አገባዳለች። ዛሬ በኢትዮጵያ እስር ቤቶች ሌሎች ስድስት ጋዜጠኞችም ይገኛሉ።